voice of america ኮሮና ቫይረስና የፖለቲካ አለመረጋጋት ከፍተኛ ውጥረት የከተቱት የኢትዮጵያ መገናኛ ብዙኃን ውስጥ የሚሰሩ ጋዜጠኞች ከሚደርስባቸው ጫና በተጨማሪ ሴት ጋዜጠኞች በስራ ቦታቸው መድሎ፣ ለኃላፊነት አለመታጨት፣ የጾታ ትንኮሳና በተለይ ከቅርብ ጊዜ ወዲህ በተለያዩ የማህበራዊ ሚዲያዎች አማካኝነት ጾታቸውን መሰረት ያደረገ ጥቃት እንደሚደርስባቸው ይናገራሉ። ስመኝሽ የቆየ ሴት ጋዜጠኞች በስራቸው ውስጥ የሚያጋጥሟቸውን ዘርፈ ብዙዎች እንዴት ይቋቋሟቸዋል ስትል በአሻም ቲቪ ረዳት አዘጋጅ ከሆነችው ካሳይ ዳምጤ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ካሳይ ዳምጤ ይባላለሁ። አሻም ቴሌቪዥን ለምሰራ ረዳት አዘጋጅ። ምን ያክል ጊዜ በጋዜጠኝነት ሰርተሻል? አምስት ዓመት ተኩል አካባቢ በጋዜጠኝነት ሰርቻለሁ። መጀመሪያ ስራዬን የጀመርኩት በህትመት ሚዲያ እና ዌብሳይት ላይ ነበር። ከዛ በመቀጠል የተዘጋው ቴሌቪዥን የኔን ቴሌቪዥን ላይ ከጀማሪ ሪፖርተር ተነስቼ ሪፖርተር ከደረስ በኋላ ተዘጋ። ከዛ በመቀጠል አህዱ ሬዲዮ ነበር የሰራሁት። አህዱ ሬዲዮ አንድ አመት ከስድስት ወር ያህል ከሰራሁ በኋላ አሁን እየሰራው በሚገኝበት አሻም ቴሌቪዥን ረዳት አዘጋጅ ሆኜ እየሰራሁ እገኛለሁ። ያለፈው አንድ አመት ያው በወረርሽኙ ምክንያት በኢትዮጵያ ውስጥ ለምትሰሩ ጋዜጠኞች ምን ይመስል ነበር ይሄ ጊዜ? ባለፈው አመት መጋቢት አራት ላይ ኮሮና ቫይረስ ሲገባ ሁሉም መገናኛ ብዙኃን ወሬ ሁሉ ስለ ቫይረሱ ነበር። ስለ ቫይረሱ የግንዛቤ ማስጨበጫ መረጃዎችን መስጠት፣ እንዴት መከላከል ይቻላል፣ የሌሎች ሀገራትንም ተሞክሮ እየጠቀስን የቫይረሱ ርጭት ከፍ የሚል ከሆነ ጦሱ ከባድ ስለመሆኑ ሰፊ ጊዜና ሽፋን እየሰጠ ነው ነበር። ምን ያህል በኃላፊነት ሰሩ የሚለው ጥናት የሚያስፈልገው ቢሆንም ከአንድ ወገን ብቻ የሚሰሙ ድምፆችን ነው። በተለይ ቫይረሱም ላይ ቢሆን መንግስት በራሱ የሚያውጣቸው መረጃዎች ብቻ እንጂ ገለልተኛ የሆኑ ተንታኞች ወይም ኤክስፐርቶች ጫናዎችንም አስቀድሞ የመተንተን የመጠቆም፣ መንግስት ትኩረት ሊሰጥባቸው የሚገባው ጉዳዮችንም ከወዲሁ የመጠቆም ነገር አልነበረም። ያ እንዳይሆን አስቸጋሪ የሚያደርገው ነገር ምን ነበር? ለምሳሌ መረጃ የማግኘት ችግር ነበር? አዎ፣ የመጀመሪያ ችግር የሚመስለኝ ሚዲያው በራሱ በእግሩ የቆመ አይደለም። የመንግስት ወይም የህዝብ የምታያቸው መገናኛ ብዙሃን በአንድ ጎን አሉ። በሌላ ጎን ደግሞ በገንዘብ እጥረት የሚሰቃዩ የግል የሚባሉ መገናኛ ብዙሀን አሉ እና የመንግስት መገናኛ ብዙሀን ከመንግስት አፍ ነው ሁሉን ነገር መስማት የሚፈልጉት። ስለዚህ ጋዜጠኞች በመንግስቱ ሳይድ ብቻ ያለውን ነገር ተከትሎ የመዘገብ ነገር አለ። የግል መገናኛ ብዙሀን ግን ባለሙያዎችን ለማናገር የእነሱን ሀሳብ ኤክስፐርት ሰውን ፈልጎ የመሄድ ነገር አለ። ነገር ግን ተንታኝ ወይም ባለሙያ የምንላቸው ሰዎች አስተያየታቸውን ለማጋራት የመፍራት ነገር አለ። ጋዜጠኛውም ቸልተኛ መሆንና ፍርሃትም ያደረበት ነበር። በጣም ነገሮቹ በተለያየ አንግል ስታያቸው በጣም በብዙ ችግሮች ተወጥሮ ነበር ሚዲያውም ጋዜጠኛውም ማለት ይችላለች። እንግዲህ ሌላ ከወረርሽኙ ጎን ለጎን ኢትዮጵያ ውስጥ የፖለቲካ አለመረጋጋቱ በከፍተኛ ሁኔታ እየተባባሰ የሄደበት ጊዜ ነው። ይሄ ጊዜ ደግሞ ጋዜጠኞች መረጃዎች በሚፈለጉበት ቦታ እንዲደርሱ የሚያደርጉበት ጊዜ ነው። በኢትዮጵያ ውስጥ ሚዲያው በዚህ ረገድ ኃላፊነቱን ተወጥቷል ብለሽ ትያለሽ? በጣም ውስብስብ ይመስለኛል ይህን ጥያቄ ለመመለስ በተለያየ መንገድ ከፍለው ይሻላል። ለምሳሌ የመንግስት ወይም የሕዝብ የሚባሉ መገናኛ ብዙሀን በአንድ ጎን ባደርግ እንደ እንደናንተ አይነት የውጭ ሚዲያዎችን ባንድ ባደርግ እና በሌላ ጎን ደግሞ የግል መገናኛ ብዙሀን ባደርግ ይገልጸዋል ብዬ ስለማስብ ነው። ለምሳሌ የመንግስት መገናኛ ብዙሀን መንግስት እንዲነገር የሚፈልገውን ብቻ ይዘው ህዝቡን አለማስቀደም ነገር ይታይባቸዋል። በአማርኛ አገልግሎት ወይም በሌሎች የሀገሪቱ ቋንቋዎች አገልግሎት የሚሰጡ የውጭ መገናኛ ብዙሃን ደግሞ እነሱ የተሻለ ለመረጃዎችም ቅርበት ስላላቸው የመንግስት የስራ ኃላፊዎችም ለእነዚህ መገናኛ ብዙሃን መረጃ መስጠት ይሻላቸዋል፣ ለሌላ ለሀገር ውስጥ ከመስጠት ይልቅ ለውጭ የመገናኛ ብዙሃን መረጃ መስጠት ይፈልጋሉ። የግል ሚዲያዎቹ ደግሞ አንደኛ ነገር የሪሶርስ እጥረት አለባቸው። የሳይል እጥረት አለባቸው። የገንዘብ እጥረት አለባቸው። የማቴሪያል እጥረት አለባቸው። በዚህ ማልሆኖ ግን ግጭቶችም ሲነሱ፣ አለመረጋጋቶችም ሲነሱ መረጃዎችን ለህብረተሰቡ ለማድረስ ይሯሯጣሉ ባላቸው፣ በተቻላቸው አቅም። ነገር ግን ሚዛናዊ ለማድረግና ከመንግስት ሳይድ ያለውን መረጃ ለመፈልገን ስንሄድ ደግሞ በጣም እንቸገራለን በተለይ ይሄን አንድ ዓመት ብንመለከት እንኳ በጣም በጣም ከባድ ነው። ጋዜጠኞቹ እንደሆንን እዚህ ጉዳይን እንደዚህ አይነት መረጃ ፈልገን ነው ወቅታዊ ነገሩ ምንድን ያለው እያን ስንጠይቅ ስብሰባ ላይ ነኝ፣ አሁን አይመቸኝም፣ በዚህ ሰዓት ደዊ እያሉ መረጃ ለመስጠት ከመስጠት ማፈግፈግ ፈቃደኛ ለመሆን ነገር በጣም ይስተዋላል። የመንግስት ኮሚኒኬሽን ከፈረሰ በኋላ በተለይ የመረጃ አክሰሱ የተባባሰበት ይመስለኛል። በግል ከመረጃ ማግኘት ችግር በተጨማሪ አሁን ከነገርሹ ውጭ ሌሎች የሚታዩ አይነት አፈናዎች ወይም የደህንነት ስጋቶች አሉ ወይ ጋዜጠኞች ላይ? አዎ ከዚህ በፊት እንግዲህ መንግስትን ነበር ጋዜጠኛውም ሚዲያውም የሚፈራው። በዚህ ፍራቻ ራሱን ሴንሰር እንዲያደርግ የሚደረገው መንግስትን ፍራቻ ነበር። አሁን ግን ከሀገሪቱ ወቅታዊ ሁኔታ ጋር በተያያዘ ብርተኝነት ጥግ በመሄዱ እና የማህበራዊ ሚዲያ አጠቃቀማችንም ፈር የለቀቀ መሆን ሌላ ስጋት ለጋዜጠኛውም ለሚዲያውም ያመጣ ይመስለኛል። ይህም የደቦ ፍርድ መፍረድ ለምሳሌ ሁሉም የራሱን የራሱን ጥግ ይዛል። ጋዜጠኛ ደግሞ የትኛውንም አይወግንም። ሃይማኖቱንም ብሄሩንም፣ የተወለደበት አካባቢውን፣ ቤተሰቡን ሁሉን ነገር ወደ ጎንጦ መሀል ላይ ሆኖ ሁለቱንም ሳይድ ለመስራት ነው የሚፈልገው ግን አሁን ላይ ብሄርተኝነት ጥግ በመድረሱ ሁሉም ወደ ራሱ እጅ የአንድ ብሄር ወይም የአንድ አካባቢ ጉዳይ እንዲዘግብ፣ ሌላኛውም የራሱን ጥግ ይዤ እንደዚህ ተደርጋል እንደዚህ ይሆናል ብዬ እንድዘግብ ነው የሚፈልገው። በጣም የብሄሩ ጽንፍ መርገጥ ለጋዜጠኛው ሁሉ ፎቶውና የሰራው ስራ፣ አካባቢው፣ ስልክ ቁጥሩ፣ የት አካባቢ እንደሚኖር አገኛችሁት ቦታ እንዲያድርጉት እንዲፍጠሩ ከዚህ በፊት ይሄም ሰርቷል እንዲህ ሲያደርግ ነበር እየተባለ በማህበራዊ ትስስር ገጾች የግል መረጃዎች ሁሉ ይወጣሉ፣ እና ለደህንነት ሁሉ የሚያሰጋበት ጊዜ አለ። ደፍሮ መስራት ሁሉ አንዳንዴ በጣም ይከብዳል። በተለይ አሁን የምናነሳቸው ጉዳዮች ፖለቲካው፣ አለመረጋጋቱ፣ ግጭቶቹ፣ ግድያዎቹ በአብዛኛው ከአዲስ አበባ ውጭ የሚፈጸሙ ክስተቶች ናቸው። የኢትዮጵያ ሚዲያ ደግሞ በአብዛኛው ከተማው ላይ ያለ ነው እና በተለይ እነዚህ አይነት ችግሮች ወደሚከሰቱባቸው ቦታዎች የመሄድ ችግር አለ። ለመሄድ ሲሞከር የሚያጋጥሙት ችግሮች ምንድን ናቸው? በተነሳሽነት ዘገባዎችን ለመስራት ወይም ፕሮግራሞችን ለመስራት የሚሄድ የግል ሚዲያ ያን ያህል አይደለም፣ ወይም በጣም በአቅም ጠንከር ያሉ ማስታወቂያዎችም ስፖንሰርም ያላቸው ጣቢያዎች ሊሆኑ ይችላሉ እንጂ የግል ሚዲያው ይህን ያህል ባቅምም ጠንከር ብሎ ክልሎች አካባቢ ሄዱ በተለይም ደግሞ የግጭት ዜናዎችን የሚሸፍን እምብዛም ነው። ስለዚህ እኛ ምንድን ነው የምናደርገው? እኛ መረጃዎች ወይም ጥቆማዎች ይደርሱናል። ብዙ ቦታ ደውለን፣ አትሊስት ጨመቅ አድርገን እየተፈጠረ ያለው ነገር ምንድን ነው የሚለውን ለማየት እንፈልጋለን። ሰው ያሉ የስራ ኃላፊዎችን እናነጋግራለን። ግን ለምሳሌ አሁን የትግራይ ጦርነት ባነሳለሽ የግል ሚዲያዎች በሚገርሙ ሁኔታ በጣም ፍላጎት አሳይተው ነበር። በአካባቢው ጦርነቱ ምን አይነት ተጽዕኖ እያሳደረ ነው፣ ከህዝቡም እዛ ከአካባቢው ነዋሪም መረጃ አግኝተን ሚዛና የሆነ ዘገባ መዘገብ ስለምፈልግ የግል መገናኛ ብዙኃን የተፈለጉ ፈለጉ መጨረሻ ላይ የውጭ የመገናኛ ብዙኃን እንዲሄዱን የተደረገው ስለፈለግሽ ብቻ የሚሆንም ነገር አይደለም። አቅሙ ኖሮሽም የግጭት ዜናዎችን መስራት አዲስ አበባ ላይ ሆኑ በጣም ከባድ ነው ግን ሌላ አማራጭ ስለሌለን ዜናው ደግሞ መሸፈን ስላለበት እየተጎዱ ያሉ ማህበረሰቦች ስላሉ፣ ጥቃት እየደረሰባቸው ያሉ ህዝቦቻችን ስላሉ፣ እንዲሁም የመንግስት አላፊዎችም ተጠያቂ የሚሆኑም ከሆነ ተጠያቂ እንዲሆኑ የኛ ዘገባ ስለሚያስፈልግ እዚህ የሆነ ግዴታችንን እንሰራዋለን። የማህበራዊ ሚዲያን ተጽዕኖስ እንዴት ታይዋለሽ? ከዛ አንጻር አስቸጋሪ የሚያደርገው ነገር ምንድን ነው? ምናልባትም የኛ ሀገር የሚዲያ ኢንዱስትሪ ስላላደገም ይመስለኛል ከዘመኑ ጋብሮ መራመድ አልቻለም። ማህበራዊ ትስስር ገጹ በጣም በአንድው አጥለቀለቀውና መረጃም ሁሉም ነገር ከማህበራዊ መገናኛው ነው እየወጥ ያለው አጀንዳ ሴት ማድረግ ሚዲያው አልቻለም። ከሶሻል ሚዲያ የሚቀበለውን አጀንዳ ነው ሚዲያው እያራመደ ያለው ሚዲያው ራሱ ዜና ቆፍሮ ስተሩክ ቆፍሮ መርምሮ ማቅረብ ሲገባ ሶሻል ሚዲያ ላይ የወጡ መረጃዎች ሐሰት ናቸው በማለት ተጠምዷል እና ሶሻል ሚዲያ በጣም ከባድ ነው። አንደኛ አጠቃቀማችንም ቀደም ብዬ እንደነገርኩሽ ልቅ የወጣ ነው። ከዛ ውጭም ስነ ምግባርም ስለሌለው ሁሉም ሰው መረጃውን በምን መልኩ ለማንም አጋር የሚለውን ነገር ስለማያ በጣም ሄት ስፒሾች የሚለቀቁበት ነው። ሀሰተኛ መረጃዎች የሚለቀቁበት ነው እና ሚኒስትሪ ሚዲያዎች እነዚህን ዲስፕሮቭ በማድረግ ተጠምዷል። መንግስት ሳይቀር የሶሻል ሚዲያ ኢሹዎችን ነው ወደ ሚኒስትሪ ሚዲያም ወደ አደባባይም እያወጣቸው ያለው። እስኪ ደግሞ አሁን ሴቶችን ለብቻ ለይተን እኔ በእነዚህ ባነሳናቸው ፈታኝ የሙያ ወቅቶች ውስጥ በተለይ ደግሞ ሴት ጋዜጠኞችን የበለጠ የሚጋፈጡት ችግር አለ ወይ? ለመረጃ በመፈለግ ወይም ቃለ መጠይቅ በመፈለግ ሶርሶቻችን ጋር፣ የመንግስት ባለስልጣናት ጋር ስንደውል ሴት ስለሆኑ በጣም ቻሌንጅ የሚያደርግ ጥያቄ አጠይቅም ተብሎ መታሰብ ነገር አለ። እንዲሁም ፕሬስ ኮንፈረንስ ላይ ጥያቄ ስጠይቂ ሴት ከሆንሽ ያንቺን ጥያቄ መናቄ፣ ማጣጣል ነገር አለ። ከዛ ባለፈ ሴት ስለሆንሽ ብቻ ማህበራዊ እሾችን አንቺ እንደምትሰሪ በበላይነት አሳይነው ስትደረጊ ሴት ስለሆንሽ ብቻ ማህበራዊ ጉዳይ ላይ ጎበዝ እንደሆንሽ ይታሰባል። ፖለቲካውና የመጣንያት ዘገባው ለሌሎቹ ለወንድ ባልደረቦች ይሄዳል። ከአዲስ አበባ ስትወጪ ክፍለ ሀገር ፊልድ እንደዚህ ስትወጪ ደግሞ ያለው ነገር ትንሽ የጋዜጠኝነት ካልቸሩም ትንሽ የተበላሸ የሚመስለኝ ሴት ስለሆንሽ ብቻ አብረሽ ክፍለ ሀገር ስለሄድሽ ብቻ ሌላ ነገር የመፈለግ ኢናፕሮፕሪያየት የሆነ ነገር መፈለግ ነገር አለ። በሙያ አጋሮቻችንም አለ፣ እዛ በምናገኛቸውም የስራ ኃላፊዎችም እንደዚህ አይነት ነገር ይታያል። በማህበራዊ ትስስር ሚዲያም ሊሆን ይችላል፣ በአካልም ሊሆን ይችላል። የተለያዩ ዛቻዎች፣ የጾታዊ ጥቃቶች በአፍም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአካልም ሊሆን ይችላል። ጥቃቶች የሚደርሱባቸው ሴት ጋዜጠኞች በተለያየ ጊዜ ሪፖርት ሲደረጉ እንሰማለን። እና ይሄ ኢትዮጵያ ውስጥ እንደ አይነት ነገር ያጋጥሙ አንቺ አጋጥሞሽ ያውቃል? ለምሳሌ ፐርሰናሊ ወይም ጓደኞችም። እኔ እስካሁን እንደዚህ አልገጠመኝም ግን በተለይ በሶሻል ሚዲያ ጥቃቶች፣ መጥፎ ነገሮች፣ ስም መስጠት፣ በጣም የማይሆኑ ምስሎችን ፎቶሾፕን ሰርቶ የመለጠፍ ነገር አለ። በማህበራዊ ሚዲያ የሚደርስ ዘለፋ ወይም የቃላት ጥቃት በኛ ሀገር እንትን አይባልም። እንደ ጥቃትም ስለማይቆጠር ብዙ ሰው ኖቲስ አያደርገውም። እኛ ሀገር ጥቃት ከተባለ ፊዚካሊ ማጥቃት ነው፣ ወይ መደብደብ ወይ አሲድ መድፋት ወይ የሆነ ነገር ማድረግ ነው እንጂ ሶሻል ሚዲያ ላይ ፎቶሾፕ የተሰሩ ፎቶዎችን ወይም የግላዊ የሚባሉ ፎቶዎችን አውቶም መጥፎ ቃላት መናገር፣ ስድቦች ያለችበትን ቦታ እንዲያድጓት እንዲፈጠሩ ይች እንዲነች እያሉ የመናገሩ ነገር በጣም እየተለመደ ነው። ግን ደግሞ እንደ ጥቃት አይቆጠርም እኛ ጋ። እንዲያው አንቺ በግልሽ ባሳለፍሽ የጋዜጠኝነት ህይወት ውስጥ በተለይ ደግሞ በነዚህ አሁን በምናወራቸው ቅርብ አመታት ውስጥ ፈታኝ የምትዩው ጊዜ ምን አይነት ነው? በተለይ ለጋዜጠኛው በጣም ፈታኝ ወቅት ነው የምለው እኔ ይህን አንድ አመትን እና የባለፈው አመት በጣም በተለያዩ የሀገሪቱ አካባቢዎች ግጭቶች ነበሩ፣ ጥቃቶች ነበሩ፣ ማንነትን መሰረት ያደረጉ ጥቃቶች ናቸው፣ የሰብአዊ መብት ጥሰቶች ነበሩ። እነዚህን እንደ ሰው መጀመሪያ እንደ ሰው ነው የምናያቸው። በጣም ስለሚዘገንኑ በጣም ይሰማሻል፣ ግን ሚዛና የሆነሽ መስራት አለብሽ። እሱንም መረጃውን ካገኘሽ ነው የምትሰሪው። ስራሽ ደግሞ ተጽዕኖ አለማምጣቱን ስታይ ደግሞ በጣም በጣም ይሰማል ይከብዳል። ለጋዜጠኛ ደግሞ ትልቁ ነገር በስራው ያለው እርካታ ተጽዕኖ ማምጣቱ ነው እና በዚህ አንድ አመትና ሁለት አመት እንደዚህ አይነት ነገሮች በጣም ስለተበራከቱ በየዕለቱ መዘገብ እንኳ እነዚህ በጣም የሚዘገንን የሚከብድ ኢሞሽናል የሚጎዳ ነበር እስኪ እንደ እንደ መጨረሻ የኢትዮጵያ ሚዲያ ወደሚፈለገው ሙያዊ ብቃት እንዲያድግ የሚያስችለውን እርምጃ ለመራመድ ምን መደረግ አለበት ያለሽ አሁን በቅርቡ ተሻሽሎ ወጣ የተባለ ህግ አለ ያ የሚያሻሽለው ነው ወይ ከዛ እሱ ውጭ ደግሞ ምንድን ነው መደረግ ያለበት ያለሽ እንደማጠቃለያ ያው የህግ ማዕቀፎች የመጀመሪያው እርምጃ ናቸው። አዋጁ ተሻሽሏል ተብሏል። ከዚህ በፊት በወንጀል ሊከሰስ የነበር ጋዜጠኛ አሁን በፍትሐብሔር የሚከሰስበት ግራውንድ እንዳለ እየተነገረ ነው። ጥሩ ነው። የመጀመሪያ ስቴፕ ጥሩ ነው። ግን እኛ ሀገር በመገናኛ ብዙኃን ዘርፉን ብቻም ሳይሆን በሌላውም ዘርፍ ያለው ችግር የህግ ማዕቀፍ ሳይሆን የህግ ማዕቀፉን ገቢራዊ ማድረግ ነው። ከዚህ በኋላ ይሄ ህግስ ምን ያህል ገቢራዊ ይሆናል የሚለው ነው የሚያጠራጥረው። ማለት ከዚህ በፊት በነበረን ልምድ እና አሁን እያየን ያለ ነው በመንግስት አቋም እውን ይሆናል ወይ በጣም ትልቅ ጥያቄ ነው። እኔ በግሌ ይሆናል ብዬ አልገምትም። የአስፈጻሚውን አካል ብንቀያይረው ምን ብንለውም፣ ቁርጠኝነቱ ኮሚትመንቱ ከሌለ ይሆናል ብዬ አላስብም። ከዛ ባሻገር ብዙ ጊዜ ሁላችንም የኛ ሀገር መገናኛ ብዙኃን ለምን አላደገም ለምን የመንግስት ጥገኛ ሆነ? ለምን የመንግስት ብቻ አፈቀላጥ የሆነ ሲባል ከሙያተኛውም ችግር አለ ከሚዲያዎች ባለቤቱም ችግር አለ። እንዲሁም ሙያተኞችን ከሚያስለጥኑ የትምህርት ተቋማትም ችግር አለ። አንድ ብቻ ላይ አይደለም። ለምሳሌ ምን ያህል ፈልገ ነው ነው ወደ ሙያው የገባ ነው የሚለው ከገባም በኋላ ያሉ ችግሮችን ተቋቁሞ የመቆየት እንዲሁም በስራውም ተጽዕኖ የማምጣቱም ነገር እሱም ሌላ ችግር ነው የመገናኛ ብዙሀን ባለቤቶች ደግሞ የራሳቸው የሆነ ኢምፓክት አለ የሚዲያው እድገት ላይ ለምሳሌ ገንዘብ ስላለኝ ብቻ ሚዲያ ያከፍታለሁ ብሎ የሚነሳ ባለሀብት ሀብት ስለ ገንዘቡ እንጂ ስለ ሙያው ሊቆረቆረም ሊጨነቅም አይችልም ገንዘቡ የሚያገኝበትን ዘዴ ነው የሚያሰላስለው እንጂ ሚዲያው እድገቱ፣ እንዲሁም ለሙያተኛው ነፃነት፣ ለማህበረሰቡ መረጃ መድረስ ያን ያህል አያሳስበው። ስለዚህ ሁሉም የየራሱን ከፈተሸ ሙያተኛውም ደስተኛ ሆነው ይሰራል፣ ሙያውም ያድጋል፣ ሚዲያውም ያድጋል። የኢትዮጵያ ሚዲያ ዛሬ ያለበት ችግሮች፣ ተግዳሮቶች ምን ይመስላሉ? እንዴትስ ልንወጣቸው ልንወጣቸው እንችላለን? በሚሉ ሀሳቦች ላይ ሀሳብሽን ስላካፈልሽን በጣም ነው የማመሰግነው ካሳይ። እኔም አመሰግናለሁ። we